የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዛሬ ግንቦት 23 2013 ዓ ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አድማጮቻችን፣ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል ጊዜ መቶዎቹ መቶ አይነት ይደግሩሻል። በሀገራችን ላይ ያው ስራ ማጣት ይሉሻል፣ የበታችነት ስሜት ይሉሻል፣ ገንዘብ እንደ ልብ ማግኘት። አንዳንድ ጊዜ ሱስ ድህነት ነው የሚያመጣው የሚሉ ሰዎች አሉ። አይደለም የሰማቸዋቸው ሲስተር ይርገዱ ሀብቴን ነው የብዙ ወጣቶችን ሕይወት ወደ መልካም የቀየረ ከሱስ ማገገሚያ ተቋም መስራች ናቸው። በምሽቱ ቀሪ ሀሳባቸውን እንሰማለን። መተግበሪያው አሁን በውስጡ ከመቶ ሀያ በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ወጣቱን የመተግበሪያና የኮምፒውተር ስርዓት ገንቢ ወይንም ሶፍትዌር ዲቨሎፐር አቤል አሻግሪን የሰማ ነው ከአጋሮቹ ጋር በመሆን ስለገነቡት ኢትዮጵያን ተዘዋውረው የሚጎበኙ ሰዎችን አጋዥ አውታር ቆየት ብሎ ያጫውተናል። እንዲህና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እምራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆየ አመሰግናለሁ ሀብታሙ የዩናይትድ ስቴትስ ልዩ ልዑክ አምባሳደር ጀፌሪ ፌልትማን ወደ ካታር ሳውዲ አረቢያ የተባበሩት አረብ ኤምሬትሶችና ኬንያ ለሚያደርጉት ጉዞ ከዋሽንግተን ዲሲ ተነስተዋል። አምባሳደሩ ለአንድ ሳምንት በሚዘልቀው በዚህ ሁለተኛ ዙር ጉዟቸው ከሀገሮቹ ከፍተኛ ባለስልጣናት ጋር እንደሚነጋገሩና በአፍሪካ ቀንድ የትብብር ግንኙነቶችና የተረጋጋ የበለፀገ የአፍሪካ ቀንድ የሚኖርበትን መንገድ ለመደገፍ በሚቻልባቸው ሁኔታዎች ላይ እንደሚመክሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ከተያዙት የአጀንዳ ጉዳዮች መካከል በታላቁ የኢትዮ የኢትዮጵያ ሕዳሴ ግድብ ዙሪያ ያለው ውዝግብ በሁሉም ወገኖች ተቀባይነት ባለው ሁኔታ መፍትሄ የሚያገኝበትን መላ ማፈላለግ እንደሚሆን መስሪያ ቤቱ ዛሬ በዌብሳይቱ ላይ ባወጣው መረጃ አመልክቷል። ጄቢኤስ የተሰኘው በዓለም ላይ ግዙፉ የስጋ ማምረቻ ድርጅት በደረሰበት የኮምፒውተር ሰርጎ ገብ ጥቃት በአውስትራሊያና በሰሜን አሜሪካ የሚገኘውን ምርቱን ማቆሙን አስታውቋል። የድርጅቱ አመራሮች ችግሩን ለመቅረፍ እየተንቀሳቀሱ መሆኑንም ተናግረዋል። በዩናይትድ ስቴትስ መንግስት የሚደጎመው ጄቢኤስ ትላንት ባወጣው መረጃ ድርጅቱ ጥቃት እንደደረሰበት፣ በጥቃቱ የተጎዱትን ስርዓቶች ስራ እንዲያቆም ማድረጉን የሚመለከታቸውን ባለስልጣናት ማሳወቁንና በዓለም ዙሪያ የሚገኙ የድርጅቱ የመረጃ ቴክኖሎጂ ባለሙያዎች ችግሩን እንዲፈቱ ማሳወቁን እንደገለጸ የሮይተርስ ዘገባ ያመለክታል። ለዓለም ገበያ ስጋ በማቅረብ ትልቁ የሆነው ይህ ድርጅት በካናዳ፣ ብሪታንያ፣ አውሮፓ፣ ኒውዚላንድ እና ሜክሲኮ የሚንቀሳቀስ ነው። የዓለም ጤና ድርጅት አባል ሀገራት ዓለም አቀፍ ወረርሽኞች ሲነሱ ምላሽ የሚሰጥ ስምምነት ለማዘጋጀት የሚያስችል መደራደሪያ ዕቅድ አጽድቀዋል። በጄኔቫ ሲካሄድ በቆየው ዓለም አቀፍ የጤና ጉባኤ ሰኞ ዕለት ሲጠናቀቅ አዲስ ዓለም አቀፍ ስምምነት ወይም በቀጣይ ሊነሱ ለሚችሉ እንደ ኮቪድ-19 አይነት ወረርሽኞች ሀገራት የተሻለ ዝግጅት እንዲያደርጉ የሚያስችል ጉባኤ መፍጠር የሚያስችል ልዩ ስብሰባ ዓለም አቀፉ የጤና ድርጅት በህዳር ወር እንዲያካሂድ ድምፅ ሰጥተዋል። በአሁኑ ወቅት ያለው ወረርሽኝ እንደ አውሮፓውያን አቆጣጠር በ2019 ማብቂያ ከተገኘ ጀምሮ በዓለም ዙሪያ 17 ሚሊየን በላይ ሰዎችን ያጠቃ ሲሆን ከ3.5 ሚሊየን በላይ ሰዎች ደግሞ ለህልፈት ተዳርገዋል። ይህ በእንዲህ እንዳለ በቶኪዮ ለሚደረገው የኦሎምፒክ ልምምድ ለማድረግ የአውስትራሊያ የሴቶች ኦሎምፒክ እጅ ኳስ ቡድን ሰኞ ዕለት ጃፓን በመግባት የመጀመሪያዎቹ ሆነዋል። ሆኖም ሊካሄድ የታቀደው ውድድር በጃፓን እንደ አዲስ ባገረሸው የኮቪድ-19 ወረርሽኝ ምክንያትና በዘገየው የክትባት ስርጭት ምክንያት ጥላ ጥልቶበታል። ከጃፓን ህዝብም ከፍተኛ ተቃውሞ እየገጠመው ነው። በኮሮና ቫይረስ ልውጥ ዝርያዎች የሚያዙ ሰዎችን ቁጥር ለመቀነስ ፈረንሳይና እንግሊዝ የክትባት ስርጭታቸውን መጨመራቸውን አስታውቀዋል። ፈረንሳይ ሁሉም አዋቂዎች የኮቪድ-19 ክትባት እንዲወስዱ አድርጋለች። ባለፈው ዓመት ታህሳስ ወር ላይ በቫይረሱ ተይዘው ያገገሙት ፕሬዚዳንት ኢማኑኤል ማክሮን እሳቸውና ባለቤታቸው ብሪጂት ክትባቱን ሰኞ ዕለት ከወሰዱ በኋላ በትዊተር የማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንደ እኔና እንደ ብሪጂት ወይም እንደ ሌሎች 25 ሚሊዮን ፈረንሳውያን እንዳደረጉት እንከተብ ራሳችንና የምንወዳቸውን ሰዎች ከበሽታው እንጠብቅ ብለዋል። እስከ ሰኞ ባለው ጊዜ ድረስ በፈረንሳይ በኮቪድ-19 ቫይረስ የተያዙ ሰዎች ቁጥር 57 ሚሊየን የደረሰ ሲሆን አንድ መቶ ዘጠኝ ሺ ስድስት መቶ ዘጠና ሰዎች ደግሞ ለሕልፈት መዳረጋቸውን የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ያሳያል። በተመሳሳይ እንግሊዝም የለንደኑን ትዊክንሃም የራግቢ መጫወቻ ሜዳ ለክትባት ዘመቻ ክፍት ማድረጓን የጤና ኃላፊዎች አስታውቀዋል። ክትባቱን ለመውሰድ ምንም ቀጠሮ አያስፈልግም። በህንድ በተገኘው አዲሱ የኮሮና ቫይረስ ልውጥ ዝርያ ምክንያት እየጨመረ የሄደውን በቫይረሱ የሚያዙ ሰዎች ቁጥር ለመቀነስ ከፍተኛ ጥረት እያደረገች ያለችው እንግሊዝ እስካሁን አራት ነጥብ አምስት ሚሊየን የኮቪድ ተያዦች እንዳሏትና ና አንድ መቶ ሀያ ስምንት ሺ አርባ አራት ሰዎች ለህልፈት እንደተዳረጉ አረጋግጣለች። ጀርመንም ከመጪው ሰኔ ሰባት ጀምሮ የኮሮና ቫይረስ ክትባትን ከ16 ዓመት በላይ ለሆኑ ሰዎች በሙሉ መስጠት እንደምትጀምር አስታውቃለች። በጀርመን በአሁኑ ሰዓት በቫይረሱ የተያዙት ሰዎች ቁጥር 3.7 ሚሊዮን የደረሰ ሲሆን 88469 ሰዎች ለህልፈት ተዳርገዋል። አድማጮች ለሰዓቱ የያዝኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ራዲዮ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። አድማጮች አሁን ወደ ቀዳሚው ዘገባ እንሻገር። የዛሬዋ የሴቶች እንግዳችን እናት የጤና ባለሙያና የወጣቶችን ሕይወት መታደግን የመሰሉ ሀገራዊ ኃላፊነቶችን ያጣመሩ ሴት ናቸው። ሲስተር ይርገዱ ሀብቴ ይባላሉ። በቅዱስ ጳውሎስ ሆስፒታል ከሦስት አስርት ዓመታት በላይ በነርስነት አገልግለዋል። የአራት ወንድ ልጆች እናት ሲሆኑ የመጨረሻ ልጃቸው በተለያዩ ሱሶች ተይዘው ያሳለፈው የህይወት ትግል አዲስ ህይወት የጽና አልኮል ሱሰኝነት ህክምና ማገገሚያ ማእከልን ከሦስት ዓመታት በፊት እንዲከፍቱ መነሻው ሆኗቸዋል። ሲስተር የርገዱ ከጥቂት ዓመታት በፊት እንግዳችን ነበሩ። በአሁኑ ሰዓት ያላቸውን እንቅስቃሴ ኤደን ገረመው በስልክ መስመር አግኝታ ጠይቃችኋለች። ስለ ተቋማቸው መሰራረት ቀድሞ ይነግሩናል። እንግዲህ እሱስ ማለት እንደዚህ ቀላል ነገር አይደለም። ያው ስንናገረው ሲያልፍ ቀላል ይመስላል፣ እዚህ ብዙዎች የሚጎዱበት ነው። እኔም በጥሩ ስነ ምግባር አሳድግ ያለው ብዬ ኮንፊደንስ ያለኝ ሰው ነበርኩ። በቃ ልጆች እንጨዋ አድርጌ እንዳሳደገ ሰው ራሴ የሚቆጥር ነበርኩ። ግን መጨረሻው ልጅ ኤሌመንተሪ ላይ ነው ገና ሰባተኛ ሆኖ ስምንተኛ ነጫት ጊዜ ናይስጋራ ጊዜ እንጂ ቅቄ እያሉ የበላዮቹ ሲልኩት በስፖርት ያመጣ ምን ሲል በዛው እራሱ እንደገባበት ብት ይነግረናል። አሁን እኔ ሀይ ስኩል ላይ ነው። እኔም አባቱ የሚያወቅ ነው። ያው ብዙዎች ልጆቻቸው ይነሱባል ማመን ይቸግራል። ግን ያው አያው ነበር። ትንንሽ ለውጦች ነበሩት ማንነቱ ላይ ይሄ ቲኔጅ ምት በቃት ዕድሜ ላይ ነበረ። ለውጦችን የመውሰር ባረገው አለው ዕለት ዕለት ስናገረው ቶሎ ስለሚቆጣም መልሽ ማለጫ ነው። ግን ዘርቬሽኑ ስጋቱ ነበረኝ። ከዛ በኋላ እንግዲህ ወላዴ ገምተኝ ነው። ልጅ ሲጠፋብሽ፣ ልጅ ሱስ ውስጥ ሲገባ እሱ ብቻ አይደለም የሚጎዳው ቤተሰቡ በሙሉ ነው። እኔ ደግሞ የጤናም ችግር አለኝ። ቀላል አልነበረም። አምስቱን አመት አላቅም። አምስቱን አመት ግን በቃ እንደው አለመኖሬን እስክመኝ ድረስ ፈጣሪ የሚሉ አማር ነበረ። መጨረሻ ላይ ግን ያው በራሱ ፈቃደኝነት ከሱስ መውጣት ፈልጋለሁ፣ እናቴን በድያለሁ ብሎ ፈቃደኝነቱን ሲሰጠን ነው ከሱስ ሲወጣ ያው እንግዲህ ልጆት፣ በራሱ ጊዜ ቁርጠኝነት ሲያሳይ መለወጥ እንደቻለ ነግረውኛል። ግን ብዙ ሰዎች ደግሞ ቁርጠኝነቱን ቢኖር ከሱስ መውጣት ያቅታችኋልና፣ ጉዟችሁ ምን ይመስል ነበረ?

ትግል ነው። ምንም ማድረግ አይቻልም። አብረን ወደ ጥሩ የሚመጣበትን መንገድ መታገስ፣ በፍቅር መያዝ፣ መምከር ነው እንጂ ኃይለኛ ብቶኝ ብትቆጭ ልጆች ናት ያለ ሶስት በቃ መዝናናት እንደማይችሉ መውጣት እንደማይችሉ ውስጣቸውን፣ የራሳቸው አለማ አላቸው ራሳቸውን ያሳምናሉ። ሱሰኛ ስንል አንድ ሰው የሚቅም ከሆነ ሳይቅም ተጠቅመዋል፣ አለመቻል ሳይጠጣ መዋል አለመቻል ወይ ሳያጨስ አለመቻል ነው። እነኝ ናቸው አዲክሽን ተብሎ ያው ሱሰኛ ምንለው ኢንተርኔቱ ስም ያለው እዛው ላይ ሆኖ በቃ ከሱ ወግድ መላቀቅ አለመቻል ነው ሱሰኝነት እና ብዙዎቹ ያቅታቸዋል። እንዳልሹ ምንድን ነው ዝም ብለው በራሳቸው ማቆም አይችሉም። ሱስ ያው ንሕዛዊ ድጋሚ ያስፈልገዋል። የስነ ልቦና ባለሙያዎች በምክር አገልግሎት ብዙ የሚያመጣባቸውን ጥቅምና ጉዳት አያቁትም። ሶስት ሲገቡ ለመደሰት እንጂ እናደርጋለን እንዲትላለን ብለው ነው የሚገቡት ወይም እናነባለን ወይም ያነቃቃናል። በተለይ ይ ነገር ይጀምሩና በኋላ ያለውን በሰው ብዙ ችግር አያቁትም ሲደርስባቸው ነው በጤናቸው ላይ ከባድ ችግር አለው። ብንዘረዝረው በፋይናንሱ ላይ ከባድ ችግር አለው። ሶሻል ላይፋቸው ላይ አብሮ ምንም ላይ በጣም ችግር አለው። እነዚህ እነዚህን ሱስን ሲጀምሩ ያውቁት እና እኛ ባለሙያዎች ቁጭ አርገን ይህን ካውንስል ስናረጋቸው በጣም ማንም እንዲህ ብሎን አያውቅም። ይህንን ነግርን አጥጣውን በገዛ እጅህ ነው እንደዚህ የምታደርገው ወይም ሴቶችም አሉ ሁሉንም ሁሉም ሰው ይፈርድባቸዋል እንጂ ሶስት በጣም አስቸጋሪ እንደሆነ አዌርነሱ በህብረተሰቡም ላይ የለብኝ ሀገር ደረጃ እና ያችን ጊዜ ሲያገኙ እኛ ካውንስል ስናረጋቸውም መባነን ይጀምራሉ። የደረሰባቸውን ነገር ሁሉ ያለቅሳሉ፣ ልጆቹ ሲነግሩ ያሳለፉትን ነገር። እሺ አዲስ ህይወት ከተመሰረተ ስንት ጊዜ ሆነው? አሁን ያለበት ቋሙ ሁኔታ ምን ይመስላል? አሁን ሶስት አመት ከዘጠኝ ወሩ ሻርፕ ስራ ከጀመረ። በሁለት አልጋ አለው። በተመላላሽ ብዙ ሰው ከአሁን ስል እናደርጋለን። ሁለት ወር ቆይታ ያረጋለሁ። እኛ ጋር ሲገቡ ያው ቦታው ደስ ይላል። ጠባብ ነች እንጂ እንደ አቅሚቴ የተጀመረች ናት። ይሄንን ሁሉ የሚያንቀሳቀሰው ፓርትነሪ ቅዱስ ጳውሎስ ሆስፒታል ነው። ትልቅ እገዛ እያደረገልን እየተንቀሳቀስ ያለ ነው። አሁን ገና አንዳንድ ሰዎች እያወቁ ያው አንጥሩ ነው ይላሉ። ያበረታቱናል። ፋይናንሱ ችግር አለ። ይቦታጥበታል በዚች አቅም እየተንቀሳቀስ ምን ያለ ነው። ኢትዮጵያ ውስጥ ምን አይነት ሱሶች ናቸው ያሉት? ያው እኔ ከኔ ልጅ ተነስቼ ያለው የሱ አይነት በእኛ ሀገር በየመንገዱ ብሎ ጫት መቃም፣ ሲጋራ ማጨስ፣ መጠጣት፣ እነዚህ ናቸው በጣም ወጣቱን እየጎዱት ያሉት። ከሱ ያሉት ደግሞ ትልልቁንም ከናቤቱን ሄሮይንም የሚያመጡ ከእናንተ ሀገር ወደዚህ ዲፖርት የሚደረጉ ልጆች ያሉ ስቲል አሁን እንኳን አለኛ ማገር ውስጥ እንደሱ አይነት ነገር ያላቸው ዚህ ብዙ ከተለያየ ሀገር ይመጣሉ። እና እኛ ሀገር ግን ጎልቶ የሚታየው ያው ጫቱ፣ ሲጋራው፣ መጠጥ ለዚህ ለወጣት ሱሰኞች ቁጥሩም ለመጨመሩ ምክንያት የሚሆኑ ነገሮች ምንድን ናቸው? እንግዲህ ብዙ ነው። ምልሽ እንደው መቶ ልጆች ካውንስል ብታረጊና፣ ወይም የመነሻ ምክንያቱን ስትጠይቂ መቶዎቹ መቶ አይነት ይነግሩሻል። በሀገራችን ላይ ያው ስራ ማጣት ይልሻል፣ የበታችነት ስሜት ይልሻል። ገንዘብ እንደልብ ማግኘትም አንዳንድ ጊዜ ሱስ ድህነት ነው የሚያመጣው የሚሉ ሰዎች አሉ። አይደለም ኔ ልጅ ድሃ ልጅ ነው። ማወር ጓደኞቹ ነበሩ። ብዙ ሲቡር ያዙ የመጡ የሚያዝናሏቸው ወይ ሲያጫወቷቸው ጨዋታቸውን ይፈልጋሉ ወይ እውቀታቸውን ይፈልጋሉ። ጥሩ ፖቴንሻል ነበር። ኔ ልጅ አንደኛ አንደኛ ነበር የሚወጣ። በአንድ ነገር ካጠመዷቸው በኋላ ጓደኛ ካረባቸው እነሱ ገንዘብ አያጡም። ሻግስቲቱ አለ የሚሸጣን ቤተሰብ ይሰጣል። የባልና ሚስት መለያየት፣ የባልና ሚስት ጭቅጭቅ፣ የእንጀራ እናት፣ የእንጀራ አባት፣ የትምህርት መክበረድ፣ ብዙ ነገር ይደጉሳል። የመንሻ ምክንያታቸው ይሄ ነው። ግሎች ታስቀምቸዋል በቃ ግን ምንድን ነው አሁን እኔ ማስበው እስካሁን ካውንስል ካረት ህብረተሰቡ ላይ ግንዛቤ መፍጠር፣ ሱስ ውስጥ የገቡትን ልጆች ማስወጣት እጅግ በጣም ከባድ። ያሁን እንዳልኩስ በዚህ እድሜ የጤና ችግር አለኝ፣ ስኳር መምተኛ ነኝ፣ ካንሰር መምተኛ ነኝ። ለ ሄደዋል ኮቪድ ገና ኢትዮጵያ ውስጥ ሲገባ ተይዤ ነበር፣ ግን አልሞት ቁም ይገርምሻል። ተስባል ቁርጥም በቃ መስራት አለብኝ እኔ በስዳይ ቁጭ ብያላስ ማሰብ አልፈልግም። አንድም ቀንሰር ሰርቼ ስጠራ መሄል እንደሱ ነው ማስበው እንጂ ስለበሽታ ብዙ እያላዳምጥ ብዙ ሰዎች ከእኔ በኋላ ሞተዋሉ። እኔ ግን እሱን አላስብም። በቃ ሞት እንደማይቀር አውቃለሁ። እንደው ምንድነው አንድ ነገር ስርች የምመጣው የሚለውን ነው። እና ህብረተሰቡ ላይ ግንዛቤ መፈጠር አለበት። ባለድርሻ አካላቶች በዚህ ላይ ትልቅ ትኩረት ሰጥተው ትውልድ ከሱስ ካላ ማነው ሀገር ተረካቢው? ማነው ሃይማኖት ተረካቢው? ስለዚህ እንዴት ነው ተባብረንን፣ መጀመሪያ ፕሪቬንሽን ላይ መከላከሉን እኔ ሳሳድገሆን አትንኩ ይ በልግና ነው ይሄ ብርጀነት ነው ነው የምንለው። ግን ቢጠጣ ምንድን ነው፣ ቢመጣው ሲጨስ ምንድን ነው፣ ሚድ ሲወሰድ ምንድን ነው የሚለውን ቲኔጀር ውስጥ ሳይገቡ በደንብ ማስረዳት አለን። ቤተሰብም ጥሩ ግንኙነት ሊኖረው ይገባል። ልጆቹ ፈርተውት እንዳያሉ ጊዜ ለልጆቻችን መስጠት። በሶሻል ላይፍ በስራው በተለያየ ነገር እንጠመድና ለልጆቻችን ታይም አንሰጥ። ማታና ጠዋት ነው የምናገኛቸው ልጆቻችንን። እንደው በዚህ ዓለም ላይ ቅኖር ነው ላመጣናቸው ልጆች ጊዜ መስጠት አለብን። ማውራት አለብን። በደምብ ቀርቡን ሀሳባቸውን እንዲገልጹልን ማድረግ አለብን። በአዲስ ህይወት ማዕከል ውስጥ ሁለቱን ወር ሲቀመጡ ምን አይነት አገልግሎት ያገኛሉ ወጣቶቹ? እንግዲህ ሁለት ወር ዝም ብለን አይደለም እናስቀመጣቸው። እርሱ ልክ ሲያቆሙ በጣም ነው የሚቀመጠበቁት ይመጫነጭ አሉ ነውጣን ሊሄድ ይላሉ። ይሄንን ሐኪሞች በሳምንቱ ነጥቅጠን ፎሎ ያደረጓቸዋል ረጋጢ ባለሙያዎች

ለውጥ ማምጣት አለባቸው። ምንም አይነት እንደዚህ ወጡ በኋላ የሚቀላቀሉት ከምን አይነት ማህበረሰብ ነው? በሱስ ጉዳይ ላይ ምን አይነት ምክር ነው የሚሰጣቸው? ከባድ ነው እሱ ነሆን። አንዱ ትልቁ ችግራችን ምን መሰለሽ? እነሱ ናቸው እንዲቀዝ ተቀይረው አቋርጠው የሚያወጡት ውጭ አይለወጥም። ያው በሂደት ትንንሽ ለውጥ ያለሽ፣ አሁን በእኛም ሀገር ለምሳሌ የአልኮል መጠጥ ፍለፊት ማስታወቂያው ያው ቀርቷል። በየታክሲ ውስጥ ድሮ ቢያጨስ መጤ ነው ነው የሚልሽ በየምግብ ቤቱ ምንም ስርዓት አልነበረም። አሁን ግን አይጨሱም። እነዚህ እነዚህ ነገሮች ይቀንሱ እንጂ እንዳሉ ናቸው። እና ሲወጡ ውጭ እንደዛው ስለሚጠብቃቸው ትልቁ ችግራችን፣ አሁን ባለድርሻ አካላት መንግስት አብሮን መስራት አለበት። ስራ ይልላቸዋል፣ ደጋፊ ቤተሰብ ይልላቸዋል። እነዚህ እነዚህን ሰፊ አርገን ብንሰራ ጅምር ምርማቅና አቅም የለንም፣ ገንዘብ የለንም። አንድ ደህናትነ ለእኛ ድጋፍ ተብሎ በገንዘብ መልክ የሚሰጠን ሰው የለም። በራሳችን እነዚህን በስፋት ብንሰራቸው ስራ የሌላቸው እዛው ስራ እንዲሰሩ ከብት ብናረባ፣ ዶሮ ብናረባ እንኩላይ ከዛው ለቁስታቸው እንዲህ እንዲ እቅዱ አለኝ እንግዲህ ባልፍ እንኳን ቢቀጥል ሰፊ ቦታ ተሰጥቶን በደንብ መሰራት አለበት። እና ሲወጡ የጠፍተ ነው ብለ የገዛ ጓደኛቸውን አሽያት ጠጣ ከኔ ጋር ቤት ብለን እናውራ ብለው ይሳባል። ይወጡና ይነግሩናል። ብዙ ፈተና አለባቸው። ፍዘኝነት ባንድ የሚቆም አደለም፣ ለውጥ መምጣት አለበት። ያስራለ እሱን ነው ፕሮሞት እንዲደረግልኝ እንፈልገው። እሺ ሲስተር ይርገዱ፣ በጣም ጥሩ ቆይታን ያደረግ ነው። በጣም አመሰግናለው። ችግር የለም። ኤደንን ለቀደመው መሰናዱ እናመሰግናለን። አድማጮች በአዲስ ሕይወት ተቋም ውስጥ እያገገሙ ካለ ወጣቶች ጋር ያደረግነው ቆይታ በነገው ምሽት መሰናዶ ይደመጣል። አሁን ወደ ቀጣዩ መሰናዱ እንሻገር። ከአጋሮቹ ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት የገጠመውን ችግር መሰረት አድርጎ ልዩ አውታር ከገነባ ወጣት ጋር በመቀጠል እናስተዋውቃቸዋለን። አቤል አሻገረ ይባላል። ከሌሎች ወጣቶች ጋር በመሆን ዩዝቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያና ድረገጽ ገንብተዋል። ስለ አውታሩ ምንነትና ጠቀሜታ ለማወቅ የደወልኩለት አቤል አስቀድሞ ስላጅ በማመሩ ያጫውተናል። ከአንድ ዓመት ከሁለት ዓመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምንፈልግበት ጊዜ የትኛው ቦታ የትኛው የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንደት የት ነው፣ ይህን ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድን የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራችን ስለሆነ ለምንደዚህ አይነት ስራ ሰርተን ለህዝቡ አናቀርብም ብለን አሰብን። ይህንን ስንጀምረው ዌብሳይቱ ወይም ድረገጹም ከአንድ አመት በፊት ነው የሰራ ነው እና ሰርቪስ እንዲሰጥ ያስጀመር ነው። የዛሬ አመት ታኅሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹ ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተነዋል። ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው በስራ ላይ የሚያውሉት በምንም በምን መልኩ ነው የአንድሮይድ መተግበሪያ ነው የለቀቅነው፣ እና እሱም ማንኛውም ሰው ኢትዮ ሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ላይ ያገኘዋል። ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግ ነው እሱን ፎሎ ቢከተሉት አፕሊኬሽኑ አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ የምንላቸውንም ማንኛውንም አይነት ቢዝነሶች በኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛውም ቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የእነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን። ዋጋችን ከዚህ እስከዚህ ነው። ሎኬሽናችን፣ ቦታችን ደግሞ ከሄ ሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ በዛ መሰረት የቢዝነስ ባለቤቶችም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያውን እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከመቶ ሀያ በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና አላማችን ሆቴል እና እንደዚህ ቱሪዝም የቱሪዝም ሴክተሩ ላይ መስራት ነው። ላይ ፎከስ አድርገን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽን መተግበሪያን በመጠቀም እነዚህም ቦታዎች በቀላሉ ማግኘት ይችላሉ ማለት ነው። እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት ባህየውት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተ መጽሐፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ? መረጃውን ማግኘት ብዙ ጊዜ ፈሽቶ ብናልም ቀላልም አልነበረም፣ እውነቱን ለመናገር በራሳችን የሰበሰብናቸው እርዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶቹን ራሳችን ፈልገን ሂደን የተወሰኑ ሰዎች በራሳችን የሚያ ስር የቀጠርናቸው ሴልስ የምንላቸው ሰዎች ይላሉ። እነሱ ቀጥታ እነዚህም ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው እዚህ ጋር የእኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት ማሳየት የምትፈልጉት ስራችሁ እንዴት ነው፣ ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችንም ኮሌክት አድርገን ማስገባት ችለናል። እናንተ ከመዘገባቻቸው የንግድ ቤቶች ወይም ደግሞ አገልግሎት ሰጪዎች በተጨማሪ እናንተ ከመዘገባቻቸው የንግድ ቤቶች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድን ነው? ድረ ገጹንም መተግበሪያውንም ከመጀመሪያው ስንሰራው ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ አድርገን ይሰራል። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካተጎሪ ላይ እንዲገባልኝ፣ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንንም ድረገጻችንም ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል ከሱ ከተዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን። ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው። እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው? ገቡ አንደኛ ያው ጽናት የሚለው ነገር ያስፈልገዋል። ይህን ስራ ሲጀመር ተጀምሮ እስከሚያልቅ ድረስ ከመጨረሻው ፕላትፎርሙ እስከሚወጣ ድረስ ያለው ጽናት የሚለው ነገር ነበር። አንደኛ ቻሌንጁ ነገር ፕላትፎርሙ መስራቱ ብቻ አይደለም። መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው፣ ተጠቀሙበት የሚለውን ነገር እሱ እንትን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋና ሲጀመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ፣ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ እሱ ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ፣ ያስቸግራል ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቭን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ እሱ ለራሱ ትልቅ ቻሌንጅ ነበረ ፕላትፎርሙ መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ህብረተሰቡ፣ ወደ ማህበረሰቡ እንዴት ነው እንዲታወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጁ እሱ ነበር ነው። አቤል በስራህ መተግበሪያዎችን እና የኮምፒውተር ስርዓቶችን ተገነባለህ ወይም ሶፍትዌር ዲቨሎፐር ነው። ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበረከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው? ከዚህም በፊት ስንሰራ ነበር። ወደፊት የመስራት አላማ ያለ እሱ ላይ ነው ፎከስ የምናደርገው፣ ድረ ገጾች እና ሞባይል አፕሊኬሽኖችን መስራት ላይ። እሱ ላይ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ኢትዮጵያ ያ ውስጥ በፋይናንሻል ቴክኖሎጂ በግብርና ቴክኖሎጂ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ የተደረገ ነው ኢትዮጵያና፣ የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረ ገጽና ሞባይል ላይ ያድረግ ነው። ምንድን ነው እኛ ትንሽ እውቅና የገነባ ነው፣ እሱ ላይ ነው። አንደኛ፣ ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይል እና ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት ለማህበረሰቡ ማበርከት ነው የምንፈልገው። እጅግ በጣም አመሰግናለሁ። አቤል አሻግሬ ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ። So look good. ሰላምና ተመልካቾቻችን እስካሁን ድረስ አብራችን ስለነበራችሁ በእጅጉ አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምህንድስናው ደግሞ ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።